አቶ ንጉሡ ጥላሁን የአማራ ብሔራዊ ክልላዊ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ጤና ይስጥልኝ እንደምናመሹ። ጤና ይስጥልኝ እንደምናመሹ። እግዚአብሔር ይመስገን። አሁን የደወልኩ ልዎት ትናንት ሰማያዊ ፓርቲ መግለጫ አውጥቶ ነበረ። በዚህ መግለጫው ሰማያዊ ፓርቲ የክልሉን መንግስት በብርቱ ይወቅሳል። በተለይ በተደራጀ ሁኔታ የፓርቲውን መዋቅሮች በክልሉ ውስጥ ሙሉ በሙሉ የማፈራረስ አካሄድ ይዟል፣ እናም በዛው መስመር እየተንቀሳቀሰ ነው እያለ ነው መግለጫው ላይ የሚናገረው። ለመሆኑ ከሰማያዊ ፓርቲ ጋር የእርሶ ክልል ችግር አለበት እንዴ? የክልሉ መንግስት ከማንኛውም ህጋዊና ሰላማዊ መንገድ ተከትሎ በሀገር ደረጃ ተመዝግቦ እየተንቀሳቀሰ ካለ ፓርቲ ጋር በፍጹም ችግር የለበትም ሰማያዊ ፓርቲን ጨምሮ ማለት ነው። ባለፈው ዓመት ውስጥ ማለት ይቻላል አቶ ንጉሱ፣ በተለይ ባህር ዳር ከተማ ላይ ተከስቶ ከነበረው አጋጣሚ አንስቶ የተለያዩ የሰማያዊ ፓርቲ መሪዎችና አባላት እየተያዙ ያለ ፍርድ ክስ ሳይመሰረትባቸው ለተራዘመ ጊዜ መቆየታቸውን፣ እንደዚሁም በቅርብ ቀናትም በሁለት ሳምንታት እንኳን በደቡብ ወሎ ዞን በደሴ እና በሀይቅ ከተሞች አካባቢ አምስት የፓርቲያቸው አባላት ተይዘው ማዕከላዊ ምክር ቤት እንደሚገኙ በጎጃምም እንደዚሁ በተለይ በምስራቅ ጎጃም ስድስት የፓርቲው አባላት መታሰራቸውን እና የመሳሰሉ በርከት ያሉ በመግለጫው ላይ የወጡ ትናንት የፓርቲው ሊቀመንበር አቶ የሸዋስ ለቪኦኤም በሰጡት መግለጫ የዘረዘሯቸው እንቅስቃሴዎች እየተካሄዱ ነው። በአንዳንድ አካባቢዎች እንደውም መሪዎቹ በመታሰራቸው ምክንያት ጨርሶ የተዳከመበት ሁኔታም እንዳለ ነው። በጎንደር አካባቢ ፓርቲው የሚናገረውና ምንድን ነው ለመሆኑ? ይሄ የፓርቲው ሰዎች እየተያዙ በተለይ በሰማያዊ ፓርቲ ላይ ባተኮረ ሁኔታ እየተያዙ ያለ ክስ እንዲህ ለተራዘመ ጊዜ የሚቆዩበት ምክንያት? ዘጠኝ ሰዎች ላይ በክልሉ ጠቅላይ ፍርድ ቤት ከትናንትና በስቲያ ክስ ተመስርቶ ለሐምሌ 19 ተቀጥሯል። ጉዳዩ ሊታይ ምንድን ነው በዚህ በኩል የእርስዎ መንግስት ያለው አቋም ያለው ምላሽ? እንግዲህ በክልላችን በአማራ ብሔራዊ ክልላዊ መንግስት አጠቃላይ በተናጠል ብቻ ሳይሆን በአጠቃላይ በኢትዮጵያም ያለው ቅድም እንደገለጽኩት የሕጋዊና ሰላማዊ መንገድን መርጠው አባላት አፍርተው በሀገሪቱ ውስጥ ለሚገነባው የመድበለ ፓርቲ ስርዓት አስተዋጽኦ ለማበረከት የሚንቀሳቀሱ ፓርቲዎች በሀገር ደረጃም በመንግስት በክልል ደረጃም ቢሆን በተቻለ መጠን እነዚህ ፓርቲዎች ይብዛም ያንስም አባላት አላቸው። ከ የፓርቲውን መስመር የፓርቲውን ዓላማ እና ግብ አምነው የተመዘገቡና የሚንቀሳቀሱ አባላት ስላላቸው ለአባላቱ እውቅና መስጠት ስለሚገባው መብታቸው ስለሆነ ዴሞክራሲያዊ መብታቸው ስለሆነ የክልላችን መንግስትም የእነዚህን ፓርቲዎች አባላት ከፓርቲዎቹ በስተጀርባ ፓርቲዎቹ ብቻ ሳይሆኑ አባላት ስላሉ ዜጎቻችን ስላሉ ያላቸውን ፖለቲካ አቋም ማራመድና ለህዝቡ አስገንዝበው ህዝቡ ይጠቅመኛል ካለ እነሱን ሊከተል አይጠቅመኝም ካለ ደግሞ ብይኑን እንዲሰጥ የግድ ስለሆነ እነዚህ ከእነዚህ ፓርቲዎች አንዱ ሰማያዊ ፓርቲ ነው። ስለዚህ በተናጠል አንድ ፓርቲ አባላት አፍርቶ እየተንቀሳቀሰ እያለ ጫና ወከባ ሊደረግበት የሚችልበት አሰራሩም በተግባራዊ እንቅስቃሴም የለም። በመጀመሪያ ደረጃ ይሄንን ነው ማስገንዘብ የምፈልገው። ይሄ እንደተጠበቀ ሆኖ በእኛ ክልል ግለሰቦች በህግ አይፈለጉም፣ አይጠየቁም የሚል ነገር ደግሞ የለም። ምክንያት ሁላችንም የመንግስት አመራሮች፣ የልዩነት ሀሳብ ያላቸው ፓርቲ አመራሮች፣ አባላት ማናችንም ብንሆን ከህግ በታች ነን፣ ከህገ መንግስቱ በታች ነን። ህገ መንግስቱን መሰረት አድርገው የወጡ ህጎች፣ አዋጆች፣ መመሪያዎች ይገዙናል። ስለዚህ ምንም እንኳን በሰላማዊና ህጋዊ መንገድ ለመንቀሳቀስ ፍቃድ ወስደው እየተንቀሳቀሱ ያሉ ፓርቲዎች አባላቶቻቸው እና አመራሮቹ ጥፋት ቢያጠፉ ቢጠረጠሩ፣ በወንጀል በመሳሰሉ ቢጠረጠሩ በህግ ጥላ ስር ሆነው ለፍትህ እና ለፍርድ ስርአቱ ለፍርድ ቤቶች ቀርበው ከሆነ ነጻነታቸውን፣ ካልሆነ ደግሞ ተጠያቂነት አይሰፍንባቸውም የሚል አሰራር የለምና በተጠቃቀሱት አካባቢዎች በእያንዳንዱ ወረዳና ቀበሌ ያለውን እያንዳንዱን ሰው መረጃ ጠቅሼ ላላብራራ እችላለሁ። ነገር ግን በአጠቃላይ ማናችንም ከህግ በታች ስለሆን የአባል የሆንበት ወይ አመራር የሆንበት ፓርቲ ምንም ይሁን ምን መጠየቃችን ስለማይቀር የሰማያዊ ፓርቲም አመራሮች አባላት ጥሳት አጥፍተዋል፣ ህግ ተላልፈዋል፣ ምንም እንኳን በሰላማዊ መንገድ እንንቀሳቀስ ይበሉ እንጂ ሰላምን የሚያደፈርስና ህግን የሚጥስ ተግባር ውስጥ ገብተዋል ብሎ መረጃ ያለው ሰው አካል ሊጠይቃቸው የግድ ነው። በዚህ ሁኔታ ውስጥ በዚህ ማዕቀፍ የሚታዩ ናቸው ማለት ነው። በአጠቃላይ ሰማያዊ ፓርቲ ቅሬታ ያቀረባቸው ያቀረበባቸው አካባቢዎች የእያንዳንዱ ሰው የእያንዳንዱ ፓርቲ አባል ማለት የፓርቲው አባል ወይም ደግሞ አመራር ጉዳይ ግን በሕግ በፖሊስ ፖሊስ ባለው መረጃ አቃቤ ሕግ ክስ መስርቶበት ፍርድ ቤቶች የፍትህ ስርዓቱ ብይን የሚሰጥ ስለሆነ ይሄንን ማዕቀፍ ነው በደንብ አድርገን እያስተገበርን ያለ ነው። እርግጥ ነው በተለያዩ አካባቢዎች ጥፋት ያጠፉ የተጠረጠሩ ግለሰቦች ምንም ምንም ይሆኑ ምን ማንነታቸው ከግምት ውስጥ ሳይገባ ጥፋታቸውና የተጠረጠሩበት ነገር ብቻ ታይቶ በህግ ጥላ ስር ሆነው ይጠየቃሉ። ነጻ ከሆኑ ተከራክረው በህግ ፊት ይረታሉ። ነጻ ካልሆኑ ደግሞ ያው ተጠያቂነታቸው ይቀጥላል ማለት ነው። ይሄ ነው ያለው። ከሰማያዊ ፓርቲ ያሳያል። አቶ ንጉሱ፣ ለመሆኑ ሰላማዊ ትግልን የእርሶ መንግስት እንዴት ነው የሚገነዘበው? መቼም በአማራ ክልል ውስጥ ገዢው ፓርቲ በአዴን ነው። የበአዴንን አሰራርና አካሄድ አስተሳሰብ ተቀብሎ መኖር ነው ወይም በእሱ ስር መንቀሳቀስ ነው ወይስ ደግሞ ሰማያዊ ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የሚጠቅሱት ይህንን እርሶ የጠቀሱትን ህገ መንግሥት ነው እና ይህንን ህገ መንግሥት ማክበር ነው ህገ መንግሥቱን ማክበር ነው ህገ መንግስቱን ማክበር በቃል እና በተግባር ግን ከተለያየ ቃል ሳይሆን ተግባር ነው የሚታየው። ስለዚህ በተግ በቃል ህገ መንግስታዊ ስርዓቱን አክብራለሁ፣ በሰላማዊ መንገድ እንቀሳቀሳለሁ ብሎ ያለ ፓርቲ አባላት ህግን የተላለፉ እንደሆነ ይሄንን ብሏል ብለው በማለት ብቻ ሳይሆን በምግባር የማይገለጽባቸው ከሆነ ተጠያቂ አይደሉም ማለት አይቻልም እና ሕገ መንግስታዊ ስርዓቱን ተጠቅሜ እንቀሳቀሳለሁ ያለ ፓርቲ አባላቱ ህግ ላለመጣሳቸው እርግጠኛ መሆን አለበት ማለት ነው። ስለዚህ መናገር ብቻ ሳይሆን፣ መመዝገብ ብቻ ሳይሆን፣ ተግባራዊ እንቅስቃሴው ግን ከዚህ የተቃርኖ ያለው ከሆነ ያው ተጠያቂነት ይኖራል ማለት ነው። ይህ ግልጽ ነው። አንተም እኔም በዚህ ጉዳይ ላይ የምንግባባ ይመስለኛል። ሰለሞን፣ ሌላው እንደዚህ አይነት ክሶች ወይም ወንጀላዎች በሚነሱበት ጊዜ ተጠርጣሪ ናቸው የሚባሉ ሰዎች እርስዎ እንደገለጹልኝ፣ በህግ ጥላ ስር ሆነው ጉዳዩ ይጣራል። ይሄ ጉዳይ ደግሞ ለወራትና ለወራት ይቀጥላል። የሰው ልጅ ነው ተይዞ በቁጥጥር ስር ውሎ ዕድሜው እየባከነ የሚሄደው እና ምንድን ነው እነዚህ ጉዳዮች በአፋጣኝ ታይተው ወደ ህግ የማይወሰዱበት ምክንያት? ጉዳይ እየተጣራ ሰው ታስሮ የሚቆይበት ምክንያት ምንድን ነው? ወይም የዋስትና መብት የማይጠ በህግ ትርጉሙ የዋስትና መብት የሚያስጠይቁና የሚያስፈቅዱና የማያስፈቅዱ የግለሰቡ የተጠረጠረባቸው ጉዳዮች ይኖራሉ፣ ወንጀሎች ይኖራሉ። እውነት ነው። አንድ ወንጀል በዋስትና የሚያሰጥ ከሆነ ዋስትና ያሰጠዋል ህጉ ስለሚል አንድ ግለሰብ ወይም ደግሞ አንድ አመራር ወይም ደግሞ አንድ ዳኛ ስለሚል ሳይሆን ህጉ ስለሚል ዋስትና ያሰጠዋል። ዋስትና የማያሰጥ ከሆነ ይህንን የሚነፍግ ከሆነ ይሄ ይነፈጋል ነው። ነገር ግን ደግሞ አሁን እኔ ላንተ በግልጽ ልነግር የምፈልገው በዚህ ሥርዓት ውስጥ አሁን በፍትሕ ሥርዓታችን ውስጥ መጓተት የለም። አሁን የ በትናንትናው ዕለትም በከፍተኛው በጠቅላይ ፍርድ ቤት ችሎት ቀርበው የነበሩ በክልሉ ችሎት ላይ ቀርበው የነበሩ የሰማያዊ ፓርቲ አመራሮች እና አባላት መጓተት አልነበረውም ብዬ ልል አልችልም። ተጓቷል። ይሄ ፖሊስ በጊዜው በወቅቱ ነሀሴ አስራ አንድ ነሀሴ አንድ ሁለት ሺህ ስምንት የነበረውን እንቅስቃሴ የህብረተሰቡን የህዝቡን ጥያቄ ወደ ሌላ መልክ ለማስያዝ እንቅስቃሴ አድርጓል ተብሎ የተጠየቁት አመራሮች ጉዳዩ ተጓቷል። ትክክል ነው። የተጓተተበት መሰረታዊ ጉዳይ ደግሞ የፖሊስ ከጉዳዩ ውስብስብነት አኳያ ከአስቸጋሪነቱ አኳያ መረጃ በማሰባሰብ ላይ ማስረጃ በማሰባሰብ ላይ እያለ ይሄ ጊዜ ወስዶበታል። ይሄ የግለሰቦቹን አይጎዳም? ይጎዳል። ፈጥኖ መታረም አለበት። ይሄ መታረም አለበት፣ ሁላችንም ልንስማማ እንችላለን። መስማማትም አለብን፣ ተገቢም ነው። ነገር ግን ደግሞ የህዝቡን ጥያቄ በወቅቱ የነበረውን ክልላዊና አገራዊ ሁኔታ ተጠቅሞ የ ህዝብ ጥያቄ መልኩን እንዲቀይር ለማድረግ መንቀሳቀስ በእሳት ላይ ነዳጅ እንደመነስነስ የሚቆጠር እንቅስቃሴ ማካሄድ ተጠያቂነትን ከተጠያቂነት ያስቀራል የሚል ስላልሆነ፣ ጉዳዩ መዘግየቱ እንደተጠበቀ ሆኖ የፖሊስና አቃቤ ሕግ በዚህ ጉዳይ ላይ ቴክኒካዊ ጉዳዩን ማብራራት የሚችሉ ይመስለኛል፣ ያብራራሉ። ነገር ግን ደግሞ በጥቅሉ እጅግ የተጓተተ እና የተንዛዛ መሆን የለበትም የሚለው እኔ የምስማማበት ነው የክልሉ መንግስት እምነት ነው። ከዚህ አኳያ የሚታዩት ነገሮች ይታያሉ። በተጠያቂነትም ደግሞ ተጠያቂ ነው አይደለም የሚለው ግለሰቦቹም ፓርቲውም ተከራክረው በህግ ፊት ተሟግተው የሚረቱ ከሆነ ግለሰቦቹ ነጻ ናቸው ይባላል። የፓርቲው አመራሮችና አባላት ነጻ ናቸው ማለት ነው። ይሄ በእርግጥ በእርግጥ እንዳሉት አቶ ንጉሱ እንደዚህ አይነት ነገር ታይቶ ያውቃል። በኢትዮጵያ የህግ አሰራር ሰዎች ለአመታት ታስረው ነጻ ናችሁ ተብሎ እየተባለው የተለቀቁበት ሁኔታ አለ። ነገር ግን በእስር ላይ የቆዩባቸው ዓመታት በምንም የሚተኩ አይደሉም። ከዛ በኋላ የዚህ የመጓተትም ውጤት ናቸው። አንደኛ ሁለተኛ፣ ሁልጊዜ ውንጀላ የሚያሰሙበት የፖለቲካ ዘመቻ ነው። በፖለቲካ ምክንያት የሚውጠነጠኑ ክሶች ናቸው ብለው የሚናገሯቸውን ነገሮች የሚያስደግፉ ናቸው፣ የሚያረጋግጡ ናቸው። እንደዚህ አይነት አሰራሮች መጀመሪያውኑም የመጓተቱ ውጤት መጨረሻ ላይ የሚያመጡት ይህንን ነው። እንግዲህ ግለሰቦቹ የተጠቀሰባቸው የሕግ ፖለቲካ እና የፖለቲካ አቋማቸው ነው የሚል ፍርድ ቤት ችሎት ላይ ባልተገኘንበት ሁኔታ ሁላችንም በዛ መደምደም አይችልም። የምናረጋግጠው ግን የለም። እኔ ፖለቲካ አቋማቸው እኔ አላልኩም። ክሱ በፖለቲካ አቋማቸው ተመሰረተ አይልም። የትኛውም ክስ የወንጀል ጉዳዮችን ነው የሚጠቅሰው። ነገር ግን መጨረሻ ላይ እነዛ ከእነዛ ወንጀሎች ነፃ መሆናቸው ይረጋገጣል፣ ይጣራል፣ ፍርድ ቤት ይወስናል። እንደዛ አይነት ሰዎች ለሁለት ዓመት እና ከዛ በላይ የታሰሩ ሰዎች በነፃ ተለቀው አይተናል ከዚህ በፊት። አሁን የያዝነውን ጉዳይ ስንመለከት ከሰማያዊ ፓርቲ ጋር የተነሱትን ግለሰቦች በተመለከተ ይሄንን ያህል ጊዜ ፈጅቷል። ይሄ የፈጀው ጊዜ ማጠር አለበት፣ ተገቢ ነው። ከዛ ውጭ ግን አሁን የተያዘው ጉዳይ ፖለቲካዊ ነው፣ ትክክል ነው፣ ትክክል አይደለም፣ ነፃ ያደርጋል አይደለም፣ የሚለውን ግን የፍትህ ስርዓቱና ፖሊስ የሚያቀርበው ማስረጃ፣ አቃቤ ህግ የሚከራከርበት የክርክር አግባብ ነው የሚወስነውና አሁን ይሄ በህግ የተያዘና በቀጠሮም ያለ ጉዳይ ስለሆነ እዚህ ላይ ከሙያ ባፈነገጠ ሁኔታ አስተያየት መስጠት ትክክል መስሎ አይሰማኝም፣ በእኔ በኩል ማለት ነው። በአጠቃላይ እንትኑ ግን በፖለቲካ አቋሙ ያውም በሰላማዊ እና ሕጋዊ አግባብ እንቀሳቀሳለሁ ብሎ አባል አፍርቶ የሚንቀሳቀስ ፓርቲ አመራሮቹ እና አባላቱ ተጽዕኖ እና ጫራ ተደረገባቸው፣ ወከባ ደረሰባቸው፣ ፓርቲ ፈረሰ የሚለው በመጀመሪያ ደረጃ የፓርቲው አባላት ቁጥር ምንም ይሁን ምን አባላቱንና በዚህ ፓርቲ ውስጥ አባላት የሆኑ ዜጎቻችንን እውቅና የመንፈግ መብታቸውን የመንፈግ ጉዳይ ስለሆነ ይሄ በክልሉ መንግስት በኩል የማይታሰብና የማይተገበር ነው። ይሄና ማናችንም ከህግ በታች ነን የሚለው ሁለት ቁም ነገሮች ግን በደንብ መታረቅና መጨበጥ አለባቸው። ብዙውን ጊዜ የሚገጥመው ነገር ምንድን ነው? ሰው ጥፋት ካጠፋ በኋላ ግል ወጣቶችን ዜጎችን ወደ እሳት ከገፋ በኋላ እሳቱ የሚለበልበው ሲሆን ራቅ ካለ በኋላ ጉዳዩ ተጠያቂነት የሚያመጣ ከሆነ ሌላ ታርጋ መለጠፍ ተገቢነት የለውም። እኔም ብሆን ማንም ቢሆን ባለን ኃላፊነት ባለን የፖለቲካ አቋም ከህግ በላይ ልንሆን አንችልም። ከህግ በታች ነው። ስለዚህ ዋናው ጉዳይ ገዢው ጉዳይ የፖለቲካ አቋም ሳይሆን የሚያሸንፈው ህግ ነው። የፖለቲካ አቋም ሳይሆን መደመጥና መታየት ያለበት የህግ የበላይነት ነው፣ ሰላማዊነት ነው። ስለዚህ የሰማያዊ ፓርቲ በክልላችን ላይ አነሳቸው ያልካቸው ቅሬታዎች በዚህ ማዕቀፍ ውስጥ የታዩ የሚታዩ ሲሆን ምናልባትም ከወዲሁ ለህግ የበላይነት የመገዛት ለሰላማዊ እንቅስቃሴ የመገዛት አለመገዛትን ከቃል ባለፈ በምግባር የመግለጽ አለ መግለጽን ጉዳይ የሚያመላክቱ ነው የሚሆኑት እና ናቸው አይደሉም የሚለውን ግን በቀጠሮው በፍትህ ስርዓት ውስጥ ሲያልፍ የሚታይ ነው የሚሆነው ማለት ነው። አሁን ናቸው አይደሉም ብለን ልንከራከር አንችልም ከፍትህ ስርአቱ አሰንግጠን ይሄ ደግሞ የፍርድ ቤቶችና የፍትህ ስርአቱ በነጻነት የሚያከናውነው ተግባር ስለሆነ ማለት ነው። እስቲ አሁን ካሉኝ አንድ ነጥብ ልነሳ። እንዳሉት ሁሉም ሰው ከህግ በታች ነው። የገዢው ፓርቲ ሰዎች፣ የመንግስት ባለስልጣናት ሆኑ ተቃዋሚ ፓርቲዎች ወይም መደበኛ ዜጎች፣ ይህንን በተመለከተ በተመሰረተው ክስ ላይ የአስራ ሶስት ሰዎች ህይወት እንዲያልፍ ምክንያት በመሆናቸው ይላል። ለምሳሌ አንዱን ለማንሳት ያህል ነው። ምክንያት በመሆናቸው እንጂ በመግደላቸው አይልም። የገደሉ ሌሎች ሰዎች አሉ ማለት ነው። እነዛን አስራ ሶስት ሰዎች። ሁለተኛ ያን ጊዜ ሰላማዊ ሰልፍ እንዲጠራ ሰማያዊ ፓርቲ አስገብቶ ለነበረው ፍቃድ የመከልከያ ደብዳቤ ያን ጊዜ ተሰጥቶት እንደነበረና ያንን የመከልከያ ደብዳቤ አቃቤ ሕግ እንደ ማስረጃ አድርጎ ማቅረቡን ነው ሰማያዊ ፓርቲ የሚናገረው። በዚህ ሁኔታ ውስጥ በተፈጠረው ግርግር፣ በጠፋው የሰው ሕይወት፣ በተጎዳው ሰው፣ በወደመው ንብረት ምክንያት ከዚህ ጋር በተያያዘ ተጠያቂ የሆነ የመንግስት ባለስልጣን አለ። እንግዲህ የመንግስት አጠቃላይ በግርግሩም በክልላችን በተከሰተው ሁከትም በባህር ዳር ብቻ ሳይሆን በጎንደር በአጠቃላይ እና በተለይ በምዕራቡ የክልላችን አካባቢዎች በተከሰቱ ግጭቶች መንስኤያቸው ያደረሱት ጉዳት እናም በዚህ ጉዳት ውስጥ ያጣነው ነገር ሁሉ ዓመቱን ሙሉ ሲገመገም ነው የቆየው፣ ተገምግሟል። አሁን የሰማያዊ ፓርቲ መንግስት በዚህ ጉዳይ ላይ ተጠያቂ ሆኖ ሳለ ተጠያቂነትን እያሰፈነ ባለበት ሁኔታ መንግስት፣ አልተጠየቀምና መንግስት ይሄንን አላደረገምና ሕዝቡ ጥያቄ ያለውና የሰማያዊ ፓርቲ አባላትና አመራሮች አባል አባልና አመራር በመሆናቸው ብቻ አይጠየቁም የሚል ነገር ሊያመጣ አይችልም። ማንም ሰው ማለት ነው፣ ይሄ ሊያመጣ አይችልም። አቶ ንጉሱ፣ የእኔ ጥያቄ ግን የተጠየቀ ሰው አለ ወይ ነው። ሰለሞን መጀመሪያ ወደዛ ከመሄዳችን በፊት በአንተ ባስቀመጥከው ሀሳብ ላይ ያለው ስህተት ምንድን ነው? ፓርቲው ህዝቡ ቅሬታ ያለው መሆኑን ጥያቄ ያለው መሆኑን ለመንግስት ጥያቄውን ማቅረብ እንደሚፈልግና ይሄንንም በሰላማዊ አግባብ ማስተናገድ እንደሚገባው አምኖ እንቅስቃሴ ውስጥ መሆኑን ሲያቅ ይሄንን የህዝቡን ሰላማዊ እንቅስቃሴ ጠልፎ ወስዶ የነውጥ ማዕከል እንዲሆን ለማድረግ እንቅስቃሴ ያደርጓል። በወቅቱ ይሄ በማህበራዊ ሚዲያም በተበተኑ ወረቀቶችም ጥያቄ ህዝቡን ቀስቅሷል። ከዛም ባሻገር ደግሞ ሰላማዊ ሰልፉን ለመምራት ጠይቋል፣ ፈቃድ ጠይቋል። ሲጠይቅ ግን አንድ ሰልፍ አንድ ሰላማዊ ሰልፍ ማሟላት የሚገባውን ቅድመ ሁኔታዎች ሳያሟላ ነበር የቀረበውና ከተማ አስተዳደሩ እነዚህ እነዚህ ይሟሉ እነዚህም ካሟላችሁ በኋላ እንፈቅዳለን ብሎ መልስ ከሰጠ በኋላ የፓርቲው እነዛን ጥያቄዎች በየት ከየት ተነስቶ በየት እንደሚደርስ ከስንት ሰዓት እስከ ስንት ሰዓት እንደሚቆይ ምን አይነት መልእክቶች እንደሚያስተላልፍ እነዚህን እና የመሳሰሉትን መስፈርቶች አሟልቶ ከቀረበ በኋላ ከተማ አስተዳደሩ ደብዳቤ ጽፏል። የከለላም እንዲያድን እንደሚያደርግለት እንደሚከታተል፣ ጥበቃ እንደሚያደርግለት ከተማ አስተዳደሩ ጽፏል። ፈቃድ መስጠትና መንሳት ሳይሆን ሰልፉን እውቅና ሰጥቶታል ማለት ነው። ነገር ግን ይህንን እውቅና ያገኘበትን ሰልፍ አስራ አንደኛው ሰዓት ላይ ደርሶ ህዝቡ ይሄንን ሰልፍ በራሱ ያ እንትን ያለው ጥያቄውን ለመንግስት ሊያቀርብበት የነበረው መሆኑን እና ማሰቡን በመረዳት ተቀባይነትም እንደማያገኝ በማወቅ ህዝቡም ሌላ አጀንዳ እንዳለ በመረዳቱ ይሄንን እንደማይቀበለው የሚገልጽባቸውንም አጋጣሚዎች በመረዳት አስራ አንደኛው ሰዓት ላይ ህዝቡን ጥሎት ሄዷል። ይሄንን ለባህር ዳር ከተማ አስተዳደር ጥያቄውን አቅርቦ ነገር ግን ደግሞ ለባህር ዳር አስተዳደር ሳይሆን በሌላ ሚዲያ በእናንተ ሚዲያ ጭምር መልስ እንደሰጠ በኋላ ገልጿል። ይሄ ትክክል አይደለም፣ ትክክል ነው፣ ከህግ አግባብ እንዴት ይታያል? አሁንም የፍትህ ስርዓቱ ብይን የሚሰጥበት ነው የሚሆነው። ስለዚህ መንግስት አይደለም ይሄንን በአጠቃላይ በክልላችን ውስጥ የደረሰው ቀውስ እና የከፈልነው ዋጋ የእኛ ችግር ነው ብሎ በዝርዝር ገምግሞ በየደረጃው ተጠያቂነትን አስኗል። አሁን እዛ ዝርዝር ውስጥ ገብቼ እያንዳንዱን ነገር ልንትልል አልችልም። ዓመቱ ሙሉ ሲገመገም የቆየ ጉዳይ ነው። አሁንም ቀጥሏል። በነገራችን ላይ ልክ እንደ ሌሎቹ አሁን ሰማያዊ ፓርቲ እንደሚያነሳው መጓተት ሁሉ ይህም ተጓቷል ብለን ልንገመግም እንችላለን። ነገር ግን ሰማያዊ ፓርቲ እነከሌና እነከሌ አልተጠየቁም ብሎ እኔም ልጠየቅ አልችልም፣ የእኔም አባላትና አመራሮች ሊጠየቁ አይችሉም የሚል ነገር መከራከሪያ ውሃ ሊቋጥር የሚችል አይመስለኝም፣ ያለ መጠየቃቸው ነገር ግን እንዳለ ሆኖ ማለት ሆኖ እንደሚገባኝ ከሆነ ምክንያቱም በዚህ መድረክ ላይ በዚህ ሁኔታ እነገሌ ተጠይቀዋል የሚል ነገር እስካልነገሩኝ ድረስ ያልተጠየቁ ሊጠየቁ የሚገባቸው ሰዎች ሌሎችም አሉ ማለት ተጠያቂነት በጠቃላይ በአማራ ክልል ከአጠቃላይ ክልላዊ ችግሩ በመነሳት ፖለቲካዊ፣ አስተዳደራዊ እና ሕጋዊ ተጠያቂነት ሰፍኗል፣ እየሰፈነ ነው። ይሄ ጉዳይ የአንድ ጀንበር ጉዳይ አይደለም። ትክክል ነው። ቅድም አንተ እንዳነሳው መጓተት ታይቷል ብለሃል። ይሄ በመንግስት አሰራር ውስጥም የሚገለጽ ነው። ነገር ግን ሕጋዊ ተጠያቂነት የሚያስፈልገው ወደ ሕጋዊ ተጠያቂነት ፖለቲካዊ ተጠያቂነት የሚያስፈልገው ወደ ፖለቲካዊ ተጠያቂነት፣ አስተዳደራዊ የሚያስፈልገው በዛው ልክ ታይቷል፣ እየታየ ነው። ስለዚህ ይሄ ደግሞ በሚያዘው በአጠቃላይ በሀገራዊና ክልላዊ የጥልቅ ተሐድሶ ማዕቀፍ ውስጥ ነው። ይሄ ማለት በአንድ ምሽት፣ በአንድ ጀንበር የሚፈጸም አይደለም። በሂደት አሁን ድረስ በዚህ ወቅት ጭምር እያንዳንዱን ጉዳይ እያጣራ እየተጣራ ነው። በነገራችን ላይ የኢትዮጵያ ሰብዓዊ መብቶች ጉዳይ ኮሚሽን እንደዚሁ ይሄንን ጉዳይ መርምሮ ለክልሉ መንግስት ግብረ መልስ ሰጥቷል። በዚህ ጉዳይ ላይ የአባባሽነት ሚና የነበረው ሰማያዊ ፓርቲንም ጭምር ጠቅሶ የመፍትሄ አቅጣጫ አስቀምጧል። ስለዚህ ከሁሉን አቀፍና የተሟላ ስራ ለመስራት እየተሰራ ነው። ይሄ ግን የሂደት ጉዳይ ነው ማለት ነው። እሺ፣ ሰማያዊ ፓርቲ ለነገሩ ለዚያ የሰብአዊ መብቶች ኮሚሽን ሪፖርት ምላሽ ሰጥቷል። ወደዛ አሁን አልመለስም። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ እንደተለመደው ለሰጡኝ ሰፊ ማብራሪያ በአድማጮቻችን ስም በጣም አድርጌ አመሰግኖታለሁኝ። አመሰግናለሁ።